ወደ ዝርዝር ዜናዎቹ ከማለፋችን በፊት ረዕሰ ዜናዎቹን እናስቀድመልን። ኢሰመኮ በሶማሌና ኦሮሚያ የጸጥታ ኃይሎች በተካሄደ የተኩስ ልውውጥ ሳቢያ በተፈናቃዮችና አካባቢ ነዋሪዎች ላይ ለደረሰው ጉዳት ምርመራ እንዲካሄድ ጥሪ ያቀረበ፣ ኢዜማ የፓርቲው ሊቀመንበር በጥርጣሬ መታሰር ከፓርቲው የሥራ ኃላፊነት ጋር የተያያዘ አይደለም ማለት የአውስትሬሊያ የዓለም ራግቢ ዋንጫን የማሸነፍ እድል እየጠበበ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን ይሰመኮ በሶማሌና ኦሮሚያ ክልል አዋሳኝ አካባቢ ላይ በክልሎቹ የጸጥ አካላት መካከል በተካሄደ የተኩስ ልውውጥ ሳቢያ በሰላማዊ ሰዎች ላይ የደረሰው የሞትና የመቁሰል አደጋ ምርመራ እንዲካሄድበትና ለተጎጂዎችም ዘላቂ መፍትሔ እንዲሰጥ ሲል ጥሪ አቅርቧል። ግጭቱ የተካሄደው መስከረም 7 ቀን 2016 በባቢሊያ አቅራቢያ በኦሮሚያና በሶማሌ ክልል የጸጥታ ኃይሎች መካከል በተካሄደ የተኩስ ልውውጥ ሲሆን በሳቢያውም በቆሎጂ የአገር ውስጥ ተፈናቃዮች መጠለያ ጣቢያ ይኖሩ የነበሩ ቢያንስ ስድስት ሰዎች መገደላቸውንና በርካቶችም ለመቁሰል አደጋ መዳረጋቸውን ኮሚሽኑ መስከረም 21 ባወጣው መግለጫ አስታውቋል። የሕይወት ጥፋቱንና የመቁሰል አደጋውን አስመልክቶ የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መሰለ በግጭቱ ወቅት ከቶንም በሰላማዊ ሰዎች ላይ ዳት እንዳይደርስ የጸጥታ ኃይሎች ከፍተኛ ጥንቃቄ ማድረግ የነበረባቸው መሆኑን ያሳሰቡ ሲሆን ክለውም በተለይም ቀድሞውኑ ከቤት ንብረታቸው ተፈናቅለው ለዓመታት በመጠለያ ጣቢያ ውስጥ አስቸጋሪ ህይወት ይመሩ የነበሩ የአገር ውስጥ ተፈናቃዮች ለሞትና የአካል ጉዳት መዳረጋቸው አሳሳቢ ነው ብለዋል። አያይዘውም በአፍሪካ የአገር ውስጥ ተፈናቃዮች ጥበቃና እገዛን አስመልክቶ የተደረገው የአፍሪካ ህብረት የካምፓላ ስምምነት መሰረት የመንግስት የጸጥታ ኃይል አካላት የአገር ውስጥ ተፈናቃዮች የሚገኙባቸውን የመጠለያ ጣቢያዎች ድህንነት አደጋ ላይ ሊጥሉ ከሚችሉ ተግባራት ሊቆጠቡ ይገባል ሲሉ አጽንኦት ሰጥተው አሳስበዋለን። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ ሰኞ መስከረም 21 ባወጣው መግለጫ የፓርቲው ሊቀመንበር ዶክተር ጫኔ ከበደ በአስቸኳይ ጊዜ አዋጅ እዝ ተጠርጥረው በቁጥጥር ስር የዋሉት ከፓርቲያቸው ጋር በተያያዘ የስራ ኃላፊነት እንዳልሆነ አስታወቀ። ኢዜማ ይህንን ያስታወቀው የሊቀመንበሩን በጥርጣሬ መታሰር የብሔራዊ ሥራ አስፈጻሚ ኮሚቴው በሰየመ አጣሪ ኮሚቴ አማካይነት የፓርቲውን መርሆች በተከተለ መንገድ አለመሆኑን አመላክቷል። መግለጫው አያይዞም ኢዜማ በመርህም ሆነ በተግባር በዜግነት የፖለቲካ አስተሳሰብና በጸና የሰላማዊ ትግል መስመር የሚያምን ይህንኑ መርህ ብቻ ተከትሎ የሚሰራ በማንኛውም አይነት ሁኔታ በዘውግ ተኮር የፖለቲካ እንቅስቃሴም ሆነ በኃይል መንግስታዊ ስልጣን ለመያዝ በሚደረግ ትግል ውስጥ ፈጽሞ የማይሳተፍ ብቻ ሳይሆን በዚህ መንገድ ተጉዘን ረፍት ለናፈቀው ሕዝባችን የሰላም አየር ልናመጣለትም ሆነ በዘላቂነት ወደ ተረጋጋ የፖለቲካ ስርዓት ልንደርስ እንደማንችል ያለ ጥርጥር የሚያምን ድርጅት ነው ብሏለን። የዜማ ሊቀመንበር ዶክተር ጫኔ የከበደ በአመፅ ትግል ተጠርጣሪነት በቁጥጥር ስር የዋሉት እሁድ መስከረም ሦስት እንደሆነ ተነግሯል። አንድ የሰሜናዊ ሜክሲኮ ቤተ ክርስቲያን ጣራት ተደርምሶ በእሁድ የቅዳሴ ሥነ ሥርዓት ላይ የነበሩ 30 ያህል ሰዎች ሕይወት ሲቀጠፍ አርባ የሞቅሰል አደጋ የደረሰባቸው መሆኑን የአካባቢው ባለሥልጣናት አስታወቁ። በተጨማሪም 30 ያህል ሰዎች ከተደረመሰው የቤተ ክርስቲያን ፍርስራሽ ስር እንደሚገኙ የድንገተኛ አደጋ ደራሽ ሰራተኞች ገልጠዋል። የአውስትሬልያ ነባር ዜጎች ድምፅ ለፓርላማ የቅድሚያ ምርጫ ሰኞ መስከረም 21 በከፊል በአውስትሬሊያ ክፍለ ሀገራት ተጀምሯል። ማክሰኞ ዕለትም በመላው አውስትሬልያ የሚካሄድ ይሆናል። የድምፅ ለፓርላማ ብሔራዊ የህዝብ ውሳኔ ቀን የተቆረጠለት ለኦክቶበር 14 ወይም ጥቅምት 3 ነው አዲሷ የቪክቶሪያ ፕሬምየር ጃሲንታ አለን ሰኞ መስከረም 21 የመንግስታቸውን አዲስ ሚኒስትሮች ቃለ መሐላ አስፈጽመው የሥራ ኃላፊነት አረካክበዋል ከተሿሚዎች ውስጥ ምክትል ፕሬምየር ቤን ካሮል የትምህርትና የህክምና ምርምር ሚኒስትር ሆነዋል የአውስትራሊያ ራግቢ ሊግ የዓለም ዋንጫ ከአውስትራሊያ ዋላቢስ እጃ ፈትልኮ ሊወጣ እንደሚችል ቢነገርም አሰልጣኝ ኤዲ ጆንስ ግና ተስፋ ለመቁረጥ ጊዜው አሁን አይደለም እያሉ ነው። አውስትራሊያ ፖርቱጋልን 34 ለ14 ብትረታም ለአውስትራሊያ የተሻለ ውጤት ማግኘት ግና ፖርቱጋል ፊጅን መርታት ይጠበቅባታል። ይሁንና ፖርቱጋል እስካሁን በለስ ቀንቷት አንድም ግጥሚያ አላሸነፈችም። በዚሁ የወደ ውጭ ምንዛሪ ተመን እናምራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 64 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 35 ኢትዮጵያ ብር ከ41 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማለን። ፐርዝ ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 19። ላይድ ብራ ይሆናል። ዝቅተኛ 14፣ ከፍተኛ 19። ሜልበርን ይዘንባል። ዝቅተኛ 17፣ ከፍተኛ 22። ቦባርት በከፊል ደመናማ ይሆናል ዝቅተኛ 11 ከፍተኛ 21። ካምብራ ላካፋ ይችላል ዝቅተኛ 13 ከፍተኛ 28። ሲድኒ ፀሐያማ ሆኖ ይውላል ዝቅተኛ 16 ከፍተኛ 33። ብሪስበን በከፊል ደመናማ ይሆናል ዝቅተኛ 16 ከፍተኛ 27። ዳርዊን በአብዛኛው ፀሐያማ ሆኖ ይውላል ዝቅተኛ 24 ከፍተኛ 33። አዲስ አበባ ፀሐያማ ሆኖ ይውላል ዝቅተኛ 8 ከፍተኛ 30። ዜናዎቹን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰመለን። ኢዘመኮ በሶማሌና ኦሮሚያ የጸጥታ ኃይሎች መካከል በተካሄደ የተኩስ ልውውጥ ሳቢያ በተፈናቃዮችና አካባቢ ነዋሪዎች ላይ ለደረሰ የሞትና የመቁሰል አደጋ ምርመራ እንዲካሄድ ጥሪ ያቀረበ። ኢዜማ የፖሊቀመንበር በጥርጣሬ መታሰር ከፓርቲው የሥራ ኃላፊነት ጋር የተያያዘ አይደለም አለ። የአውስትራሊያ የዓለም ራግቢ ዋንጫን የማሸነፍ ዕድል እየጠበበ ነው። የሚሉት ግንባር ቀደም ርሰ የተከታተላችሁበት ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።